ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በ22 ና በ25 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ኢትዮጵያዊቷ ሜሮን ውድነህ በሚስ አፍሪካ ዩ ኤስ ኤ ውድድር አሸናፊ ሆናለች። ከመግባት በፊት በጣም ጨቆኝ ነበር። ወይኔ በቃ ለምን ኢትዮጵያ ቆርጬ ትኬቴን ብ ማንም ሳይሰማኝም ብዬ እያሰብኩ ነበር። ኢትዮጵያ ሌል በቃ ያልኩ ነበር። ግን ፕሬሸሩ በጣም ኃይለኛ ነው እና ምን ይሉኛል እንደዚህ ደከሜ ቢወድቅ ቢበላሽ ብለሽ ትፈሪያ? አዎ እሱን በጣም ፈና ነበር። ግን አይ እንደዚህ ሰው ሁሉ ድምፅ ሰጥቶኝ ስፖርት አድርጎኝ ለምንድን ነው ማሳየት አለብኝ ብዬ ከእርሷ ጋር ያደረግነው ቆይታ ከዛሬ ዝግጅቶች አንዱ ነው። አሰራር ህጋችን አልተከበረም። ስራ አስኪያጅ ብለን ምንመርጣቸውም ሰዎች ህጋችንን እየጣሱ ፋንዳሜንታሊ የአመራር ችግር አለ። ህገ ደንብ አለን። ስንመርጥም በህግ ነው፣ ስናወርድም በህግ ነው የምናወርደው። እና እንዲህ የሚወራባቸው የፌዴሬሽኑ የስራ አስኪያጅ ኮሚቴ ዘጠኙም አንድ ላይ ሆነው በመመሪያው መሰረት እየሰሩ ነው ያሉት። ሳኖዜ በሄድኩበት ጊዜ ቁጭ ብለን ችግር አለ አባባስ ድርጅቱን ሳይጎዳው መፍትሄ እንፈልግለት በሚል ስብሰባ አድርገን ነበር። ከችግሮች መፍቻ አንዱ መፍትሄ ችግር መኖሩን አምኖ ለውይይት መዘጋጀት ነው። ችግር እያለ ግን ችግርማ የለም አይባለም። ስለ ሰሜን አሜሪካዊ የኢትዮጵያውያን ስፖርትና ባህል ፌዴሬሽን በቅርቡ ስላካሄደው ሰላሳ አንደኛው ዓመታዊ በዓሉም እንወያያለን የዘንድሮውን የክብር እንግዳ አሰልጣኝ ሰውነት ብቻውን ይዘናል። ከዚያ የንጉሴ አክሊሉን መሰናዶው ከአዲስ አበባ የተወዳጁ ኮሜዲያን አሜሪካዊው ሮቢን ዊልያምስን ህልፈተ ህይወት ከሆሊውድ በህመም ላይ ስላለው ታዋቂ ጋዜጠኛ ዳሪዮስ ሞዲ ደግሞ ከራሷ አንደበት እንሰማለን። የከበረ ሰላምታችን የከበረ ሰላምታችንን ከወዲሁ የምናስቀድመው የራዲዮ መጽሄት አዘጋጆቹ አሉላ ከበደና እኔም አዲሱ አበበ ከዛሬው ነሐሴ 11 2006 ዓ ም የዓለም ዜና ነባብ በኋላ ከአቀናባሪያችን ቴሌላይምባ ጋር እንደምንመለስ ቃል እንገባለን። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ለቴክኒክ ምህንድስናው ደግሞ ጆጊል ባልደረባዬ ስቱዲዮ ውስጥ ይገኛል። ላይቤሪያ፣ ዋና ከተማ ሞንሮቪያ ውስጥ ለተቃውሞ ሰልፍ አደባባይ የወጡ ሰዎች የኢቦላ ህሙማን ተነጥለው በሚታከሙበት አንድ ተቋም ላይ ጥቃት አድርሰው ዘረፋ መፈጸማቸው ተዘገበ። ቆመጥ የያዙት አጥቂዎች በማዕከሉ ላይ ትናንት ምሽት ላይ ጥቃቱን ካደረሱ በኋላ በኢቦላ ቫይረስ ተነካክተው ሊሆኑ የሚችሉ ቁሳቁሶችን መስረቃቸውን የሀገሪቱ ባለሥልጣናት ተናግረዋል። በማዕከሉ ውስጥ እንክብካቤ እየተደረገላቸው የነበሩ ኢቦላ እንዳለባቸው የተረጋገጠ ሀያ ህሙማን አንድም በአጥቂዎቹ የቤተሰቦቻቸው አባላት መወሰዳቸውን አሊያም ራሳቸው ሸሽተው መውጣታቸውን የፈረንሳይ የዜና አገልግሎት የላይቤሪያን የጤና ሰራተኞች ጠቅሶ ዘግቧል። በሌላ በኩል ደግሞ በኢቦላ ክፉኛ ከተጠቁት የምዕራብ አፍሪካ ሀገሮች ከጊኒ፣ ከሴራሊዮንና ከላይቤሪያ ለሚጓጓዙ መንገደኞች አውሮፕላን ጣቢያዎችን ድንበሮቿንና ወደቦቿን እንደምትዘጋ ኬንያ አስታውቃለች። የኬንያ የጤና ባለሥልጣናት እንዳሉት ውሳኔው ወረርሽኙ ተናንቆ ታይቷል፣ ለተወሰነ ጊዜም ባለበት ሁኔታ መቀጠሉ አይቀርም ሲል የዓለም የጤና ድርጅት ደብሊው ኤችኦ ያወጣውን መግለጫ ተከትሎ የተወሰደ ነው። የኬንያ አየር መንገድም ወደ ላይቤሪያና ሲራ ሊዮን የሚያደርጋቸውን በረራዎች እንደሚያቆም አስታውቀዋል። በቅርቡ ናይጄሪያ ውስጥ እየተንቀሳቀሰ ባለው የሽብር ቡድን ቦኮ ሀራም የተጠለፉትን ናይጄሪያውያን የቻድ የጸጥታ ኃይሎች ማስለቀቃቸውን የቻድ ባለሥልጣናት አስታወቁ። ናይጄሪያውያኑ ባለፈው እሁድ የዛሬ ሳምንት ማለት ነው የተጠለፉት፣ ከቻድ ጋር በምትዋሰን የናይጄሪያ ከተማ ውስጥ እንደነበረ ተዘግቧል። ጠላፊዎቹ የቦኮ ሀራም ሽብርተኞች ከያዟቸው ወደ መቶ የሚሆኑ ሰዎች ጋር በቻድ ወታደሮች ድንበር ላይ ቁጥጥር ስር መዋላቸው ተነግሯል። ወታደሮቹ የቦኮ ሐራምን ታጣቂዎች ምን እንዳደረጓቸውና መቶዎቹ ተጠላፊዎች አሁን የት እንደሚገኙ ለጊዜው የወጣ መግለጫ የለም። የደቡባዊ አፍሪቃ መሪዎች ለአካባቢው የልማት ማህበረሰብ ሳድክ ጉባኤ ዚምባብዌ ዚምባብዌ ዋና ከተማ ሐራሬ ላይ ተቀምጠዋል። የድርጅቱ ጉባኤ ቪክቶሪያ ፎልስ ላይ ዛሬ ሲከፈት የዚምባብዌ ፕሬዚደንት ሮበርት ሙጋቤ የድርጅቱን ሊቀመንበርነት ከማላዊ አቻቸው ጆይስ ባንዳ ላይ ተረክበዋል። እየጠበቀ የመጣው የሳድክ ሀገሮች ጉባኤ ሰላምና ደህንነት፣ የምጣኔ ሀብት ልማት መሪዎች ከሚነጋገሩባቸው ነጥቦች ዋና ዋናዎቹ ናቸው ተብሏል። ደቡባዊ አፍሪቃ የተፈጥሮ ሀብቶቿን እንድታለማና በውጭ እርዳታ ላይ መመርኮዟን እንድትቀንስ ሚስተር ሙጋቤ ማሳሰባቸውን ሮይተርስ ዘግቧል። በሌላ በኩል ደግሞ ሳድክ በዚህ ጉባኤው ላይ የፖለቲካ ተቃዋሚዎችንና የጋዜጠኞችን እስራት ጨምሮ መሪዎቹ በሀገሮቻቸው ውስጥ ባሉ የሰብአዊ መብቶች አያያዞችና ጥሰቶች ላይ እንዲመክሩ አምነስቲ ኢንተርናሽናልና ሁማን ራይትስ ዋችን ጨምሮ ብዙ የመብቶች ተሟጋቾች ጠይቀዋል። የኩርድ ተዋጊዎች በዩናይትድ ስቴትስ የአየር ድብደባ እየታገዙ በኢስላሚክ ስቴት ተዋጊዎች ላይ የበላይነትን እየተቀዳጁ መምጣታቸውን እና ሰሜን ኢራቅ ውስጥ የሚገኘውን ቁልፍ ነው የሚባል የሃይድሮ ኤሌክትሪክ ኃይል ማመንጫ ግድብ ለመቆጣጠር የሚያስችል እርምጃ ማድረጋቸው ተገለጸ። በጢግሮስ ወንዝ ላይ የሚገኘውንና ለአካባቢው የኤሌክትሪክ ኃይልና የመስኖ አገልግሎት የሚሰጠውን የሞሱል ግድብ ሰሜናዊ አካባቢ መልሰው መያዛቸውን የኩርድ ኃይሎች ዛሬ አስታውቀዋል። ይሁን እንጂ እየሸሹ ያሉትና በዚህ ወር መጀመሪያ ላይ ወደ ቡን የተቆጣጠሩት ጂሃዲስቶች እየሸሹ የቀበሯቸው ፈንጂዎች ግስጋሴያቸውን እንደገታባቸው ኩርዶቹ አመልክተዋል። የዩናይትድ ስቴትስ ጦር ትናንት ብቻ ዘጠኝ የአየር ድብደባዎችን በአካባቢው ማድረሱን በጦር ትጥቆችና ሰው እንዲሁም በመሳሪያና በተዋጊዎች ማጓጓዣዎችም ላይ ጉዳት ማድረሱን አስታውቋል። የአየር ድብደባው እየተካሄደ ያለው በጀቶችና በድሮኖች መሆኑንም የዩናይትድ ስቴትስ ጦር ገልጿል። በሌላ በኩል ደግሞ እስላማውያኑ ታጣቂዎች ኮቾ በምትባል የሰሜን ኢራቅ ቀበሌ ላይ ወረራ አካሄደው ባደረሱት ጭፍጨፋ ሰማንያ የሚሆኑ የበዙት የያዚዲ እምነት ተከታይ የሆኑ ሰዎችን ትናንት መግደላቸውን እማኞች ተናግረዋል። ከውጊያዎቹ አካባቢዎች እየሸሸ የሚወጣው ሰው እጅግ አጣዳፊ የሰብአዊ እርዳታ አቅርቦት እንዲደረግለት እየጠየቀ ነው። ጋዛ ሰርጥ ውስጥ ያለው ውጊያ እንዲያበቃ እድል ይሰጣል የተባለ የሰላም ድርድር ካይሮ ላይ እንደገና ቢጀመርም ተደራዳሪዎቹ ወገኖች ወደ ስምምነት የመቅረብ አዝማሚያ እንደማይታይባቸው ተገለጸ። የእስራኤልና የፍልስጤም ተደራዳሪዎች ለምክክር በሚል ከድርድሩ ለሶስት ቀናት ተለይተው ከቆዩ በኋላ ነው ዛሬ የተገናኙት። ለአምስት ቀናት ተኩል እንዲቆም ተደርሶበት የነበረው ስምምነት የሚያበቃው ነገ እኩል ሌሊት ላይ ነው። ሩሲያ ዘመም የሆኑት የምስራቅ ዩክሬን ተገንጣዮች አንድ የዩክሬን ሚግ 29 ተዋጊ ጄት ዛሬ መጥተው ጣሉ። የጀቶ አብራሪ ተስፈንጥሮ መውጣት መቻሉና ሉሃን እስከ አካባቢ መገኘቱም ታውቋል። በሌላ በኩል ደግሞ ሩሲያ እርዳታ ብላ ያላከችውን ጭነት ለመፈተሽ የዓለም አቀፍ የቀይ መስቀል ማህበር ፈታሾች የዓለም አቀፍ የቀይ መስቀል ኮሚቴ ፈታሾች አካባቢው መድረሳቸው ተገልጿል። ለዜና የተያዘው ሰዓት ይኸው ነበር። ከቀሪ ዝግጅቶቻችን ጋር እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ወደ አዲሱና ወደ አሉላ ለመልሳችሁ መልካም ቆይታ። የፍቅር ስጦታ ፍቅሬን ገልጽበት ቃልና ስጦታ ጭራሽ አላየሁም። ምድራችን አፍርታ ግና ለጊዜው ግን ውዴ ተቀበይኝ፣ እንኪ ተቀበይኝ። ይኸው ጨረቃዋን ከዋክብቱንና የምሽት ጀምበሯን እኔ ጨርቅና ጌጥ ግሳንግስ አልሰጥም። እንኪ ተቀበይኝ አበባና ግጥም የገጣሚ ሰለሞን ሞገስን ምጥን ግጥም ነበር ያነበብንላችሁ የፍቅር ስጦታ፣ እውነትን ስቀለዋት ከተሰኘው መድብል ያገኘናት። በማንኛውም ድርጅት ችግሮችና አለመግባባቶች ይኖራሉ። ይልቁንም በበጎ ፈቃደኞች በትርፍ ጊዜ በሚካሄድ ድርጅት ይህ ቢከሰት አያስደንቅም። ታዲያ በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን የቦርድ አባላት መካከል ሊፈታ የሚችል የሚመስል አለመግባባት ይታያልና መፍትሄ ፈላጊ ውይይት አዘጋጀን። እንግዶቻችንን እናስተዋውቅ። አቶ ደራጎን የወንዶሰን ከኤሌስታር። አቶ ደሳለኝ በፍቃዱ ከአዲስ ዳላስ ሲሆኑ ከሂውስተን ቴክሳስ ደግሞ አቶ ሀይሌ ተፈራን ጋብዘናል። እንደ መሀል ሰው ለምን አቶ ኃይሌ የፌዴሬሽኑ የቀድሞ አባል ብቻ ሳይሆን የንግዱ ዘርፍ ስራ አስኪያጅም ነበሩና ለብዙ አመታት አገልግለዋል። ችግሩን ያውቃሉ፣ አስታራቂ ሀሳብም ያመጣሉ ብለን እናምናለን። መሰረታዊ የምትሏቸው ፌዴሬሽኑ ወደፊት እንዳይቀጥም ምክንያት ሆነዋል። በግለሰባዊ ጉዳዮች የእርስ በርስ ቅራኔዎችን አነስተኛ ግምት በተሰፋቸው ይመረጥ ይመስለኛል። አቶ ኃይሌ ሚዛን ባለው መልኩ ግራና ቀኝ የቀረቡትን ይተቻሉ፣ ከዛ እንነሳ። ድራገነው እንደሰንካንተን ጀምር። አዎ እ ህጋችን አለመከበር፣ ቦርድ ሜምበሮች መብት መወሰድ፣ መነፈግ። ቲሞች አላግባብ እዚህ ፌዴሬሽን ውስጥ በጉልበት ህጋችን ተጥሶ እየተጨመሩ ነው። ቲሞች እየተባረሩ ነው። አንድ ሺህ የሆኑ ተጫዋቾች እነሱ ወክል የመጡ ቦርድ ሜምበሮች ነገሮች ይህን ፌዴሬሽን ወደ ፊት ለኮሚኒቲ የሚባለው ነገር እየጠፋ ነው። ስለዚህ ፌዴሬሽን ለአስር ከአስር አመት ሀያ አመት ሰላሳ አመት የቆዩ ቦርድ ሜምበሮች አሉ። ያ ሀያ ሰላሳ አመት የቆየ ቅሬታ እዚህ ድረስ አድርሶናል። አዲስ ጀኔሬሽን ገብቶ መስራት ስላልቻለ ያለውን ካልቸር መተካ ስላልቻለን ኢሹዎቹን ዲቤት ከማድረግ ሰውየውን ካራክተር አሳሰን ማድረግ እናደ ነገሮች አሉ። ችግሩ ብዙ ነው። ለዚህም ደግሞ እኔ ፐርሰናሊም ሆነ በቲሜ ሪስፖንስብል አድርገን የምናየው ኦብቪየስሊ የፌዴሬሽኑን ፕሬዚደንት ነው እና ለምሳሌ ፌዴሬሽኑ ላይ የነበሩ ክሶች ነበሩ። ይህንን ክስ በስምንት ሺህ ብር መከላከል መከታተል የምንችለውን ወገን ይዞ እሱም እኛና እናንተ እያለ ነገሩን የሚያባብሰው ብዙ ነገሮች እያደረገ ነው፣ እና የአመራር ችግር አለ። አቶ ደሳሌ በበኩሉ የተለየ ሀሳብ ያላቸው ቦርድ አባላት የሚያንጸባርቁትን እንዲገልጽልን ህገ ደንብ አለን። ስንበርጥን በህግ ነው፣ ስናወርድን በህግ ነው የምናወርደው። እና እንዲህ የሚወራባቸው የፌዴሬሽኑ የስራ አስኪያጅ ኮሚቴ ዘጠኙም አንድ ላይ ሆነው በመመሪያው መሰረት እየሰሩ ነው ያሉት ፕሬዚደንት ጌታቸው ስህተት ይሰራል። ኒውክለር ፊዚስት ነው፣ የኮሚኒቲ ኦርጋናይዘር አይደለም። ሆስፒታል ሰራ ያለ ነገር ነው። ሌላው ልምጣና ክለቦች ዝም ብለው ያለ አግባብ ይጨማ ያለ አግባብ የሚጨመር የለም። ተወዳድረው ነው የሚገቡት። ባለፈው ጊዜ ኦስትን ቡድን እዚህ ቴክሳስ ውስጥ የተመሰረተው አስራ ሶስት አመት በቴክሳስ ቶርናመንት ከኛ ጋር ተጫውቷል። አንድ በሀብታሞች የተቋቋመ የኳስ ቡድን አለ እና ወደዛ አልሄድም ብሎ ጠብቆ ወደ እኛ ፌዴሬሽን የተቀላቀለበት ነው። ዘንድሮ እንደውም ገና ከመግባቱ ሻምፒዮን ሆኖ ዲቪዥን ዋን ያለፈ ጠንካራ ቡድን ነው። ሶስተኛ ፌዴሬሽኑ ተከሶ ገንዘቦችን መጀመሪያ ደረጃ ፌዴሬሽኑ በምን ምክንያት ሊከሰስ ቻለ የአቶ ድራገን ቡድን ፕሬዚደንት የነበረ በጊዜው ደግሞ በአንድ ጊዜ ሴክሬታሪ በአንድ ጊዜ ኦዲተር የነበረ ያ ግለሰብ ነው ፌዴሬሽኑን የከሰሰው። የሚያስከስስ ነው ወይ? ምናልባት ይህንን ሀይሌ እዛ ፍርድ ቤት ቀርቦ ስለነበረ ያለውን ሁኔታ ከኔ በበለጠ ሁኔታ ሊያስረግዳ ይችላል። ግን ትልቁ ነገር ምንድን ነው? በህገ ደንብ ነው የምንገዛው። ፕሬዚደንት ካጠፋ ፕሬዚደንቱን ለማውረድ ሁለት ሶስተኛ ድምፅ፣ ሁለት ሶስተኛ ፔቲሽን ተፈርሞ አፕሮፕሬት በሆነ መንገድ ፓርሊመንታሪ ፕሮሲጀር፣ ሮበርት ሩል ኦፍ ፓርሊመንታሪ ፕሮሲጀር አንቀጻጭኑ ያለ ነው ከባይሏችን ሌላ እርግጥ ምንድነው የአንዳንድ የአሰራር ችግር ይኖራል ይኖራል ወይም አድርጓል፣ ብዬ ምለው ከአሳዋን ጋራ የነበረን አለመግባባት መፍትሄው ሲሻና ለመፍትሄው የቀረቡትን እንትኖች ቦርዱ በቅጡ ያንን ነገር አልተወያየበትም። ያ አንዱ እንትኑ ነው። ሁለተኛ ደግሞ አንዳንድ ኮሚቴዎች በሚያስፈልጉበት ጊዜ አንዳንድ ኤግዛኪቲቭ ፓወር የምንላቸው አሉ እዚህ ሀገር እና ማንዴትም አለው ብሎ ሲል ምናልባት ያንም ማንዴት ጌታቸው ያላቸው ትንሽ ለጠጥ አድርጎ ኮሚቴ በማቋቋም ያ ነገር መፍትሄ እንዲያገኝ ያደርጋል። እንደዚህ እንደዚህ አይኑ ያሉ አንዳንድ ጥቃቅን ነገሮች ናቸው እንጂ ፕሬዚደንቱን ይህን አንስ የሚያደርጉን እሱን ኮራፕትድ ይሆናል ወይ እንደዚህ ይህን ነገር ያደርጋል የሚል ሰው የለም። ስህተትም ቢኖር ጠቀም ክሎ ያደረገው ነው እንጂ ለምን ሁለት ሶስተኛ ድምፅ አምጥተው ፕሬዚደንቱን ለምን አይጥሉትም? እድል አቶ ኃይሌ እንስጣሉል አይደለም ትክክል አዲሱ እሺ ስለጋብዛችሁኝ አመሰግናለሁ። በድራገን በኩል የተነሱትን ሰምቻለሁ። በአቶ ደሳለኝ በኩል የቀረበውን መልስ ሰምቻለሁ። እኔ ለየት ያለ ነገር ነው ያለ። ከብዙ የቀድሞ መሪዎች ጋር ተወያይተናል። በተለይ በሳኖዜ በሄድኩበት ጊዜ ቁጭ ብለን ችግር አለ፣ ይሄ ችግር ሳይባባስ ድርጅቱን ሳይጎዳው መፍትሄ እንፈልግለት በሚል ስብሰባ አድርገን ነበር። እኔ የማምነው የድርጅቱ አመራር ከድርጅቱ እድገት ጋር የሚመጣጠን አመራር ለመስጠት አልቻለም። የቦርድ አባሎቹና የስራ አስፈጻሚ ኮሚቴው ስራቸውን ለይተው እየሰሩ አይደለም። ብዙ ችግር አለ። ስለዚህ እውነትነት ያለው ምንድን ነው? ይሄ ድርጅት ከኳስ መጫወት አልፎ ብዙ ኢትዮጵያኖችን በማቀራረብ ብዙ አይነት ስራዎች የሚካሄዱበት ስብስብ ሆኗል እና ለዛ የሚያመች ያንን አመራር ሊሰጥ የሚችል ህጉን ማሻሻልና አወቃቀሩን መቀየር ያለበት ጊዜ ነው ባይነኝ። አንድ ምሳሌ ስታችሁ፣ በዚህ በሂውስተን ከተማ መሞሪያል ሆስፒታል የሚባል ሁለት ሰዎች ፌዴሬሽኑ ሲፈጠር ያቋቋሙት በአሁኑ ጊዜ የቢሊየን ዳለር ቢዝነስ ሆኗል። ነን ፕሮፊት ነው፣ ግን እንዴት ሊያድግ እንደቻለ የእነሱ ሰዎች ጋር ታሪክ ስከታተል ጥሩ ጥሩ ሰዎች በመሳብ አድቫይዘሪ ቦርድ፣ ትረስቲ፣ አማካሪ፣ የስራ አስፈጻሚ ብለው ስትራክቸራቸው ስላሻሻሉ ሰዓት እድገታቸው ትብብር አድርጓል። ፌዴሬሽኑ ግን እንዲያውም አሁን ሳኖጌ እንደሰማሁት ለብዙ ዓመት ያገለገሉ ሰዎች ምን ያደርጋሉ ሜዳ ውስጥ ለመመጡ የሚል ተቃራኒ የሆነ ራሱን ኃይሉን እንደ መሰብሰብ ኃይሉን ለመበታተን የተዘጋጀ መስሎ ላ ይታየኝ እና ቦርድ አባሎቹ በደንብ ተወያይተውበት በግሩፕና በወገንተኝነት ሳይሆን በቅንነት ተወያይተው ሁሉን ነገር ማስፈጸም ይችላሉ እና ችግሩ ወገንተኝነት ይታያል። የነገሌ ሀሳብ የነገሌ እና ይህ ችግር እንዳለ ግልጽ ነው። ግልጽ መሆኑ ደግሞ ሳኖዜ ላይ ታይቷል። ያልተሰለፉ ቲሞች ነበሩ። ይሄ ለመጀመሪያ ጊዜ ነው በሰላሳ ዓመት የታየው። ቅሬታ ቢኖራቸው ነው ችግር ቢኖር ነው። ምንም መጨመር አያስፈልግም። ምናልባት አሉላ ድራገን በአቶ ሀይሌም ለተተጨበት በአቶ ደሳሌ ለተነሱት መልስ የሚመዘዙ ሀሳቦች አያለው። ኦኬ፣ አቶ ደሳሌ ፕሬዚደንቱም ጥፋት እንደሚያጠፋ መናገር ጥሩ ነው ግን በዲሞክራሲያዊ በሆነ መንገድ ላለው ነገር እኔ ሜቢ የጀኔሬሽን ጋፕ ልዩነት ያለ ይመስለኛል። እዚህ ፌዴሬሽናቸው ውስጥ ዲሞክራቲክ በሆነ መንገድ ነገሮች ነው ሁሉ ነገር የምንሰራው ብሎ ተነግሯል። እሱን አልስማማም። ሁላችን ዲሞክራሲ ያለበት ሀገር ነው የምንኖረው። እዚህ ሀገር አሁን መናገር ፍሪደም ኦፍ ስፒች የሚባል ነገር አለ እዚህ ፌዴሬሽን ውስጥ ቴሌኮንፈረንስ ካለ ፕሬዚደንቱ የማይፈልገው ሰው ከሆነ ማውራት አይችልም። ስልክ ሚት ይደረጋል። ኢሜይል ብትጽፍ ኢሜል አይመለስልም። ጥያቄ ብትጠይቅ አይመለስልም። ቮት ስናደረግ ትልቅ ነገር ነው ይሄ። ሀያ አራት ሰዓት ይሰጠናል። ፕሬዚደንቱ ያመጣውን ካልቻ በሀያ አራት ሰዓት ውስጥ ሶስት ምርጫ ይሰጠሃል። አንደኛው ምርጫ ትስማማ አለ፣ ሁለተኛው ምርጫ አትስማማም፣ ሶስተኛው ምርጫ በሀያ አራት ሰዓት ውስጥ ካልተስማማ የስ ብለን የምትመርጠው ጊዜው ኖሮ ቲምን አሄደ አሰባስበ አማክረ ቲም ይህን የወሰነው ብለ ካልተመለስ ሀያ አራት ሰዓት ውስጥ መልስ ካልሰጠ የቀረበውን ፕሮፖዛል እንደተቀበልክ አድርገ ተገደ ድምፅ ይሄዳል። አሁንም ቅድም አቶ ደሳነኝ የጠቀሰው የአሳዋን ሴትልመንት ጊዜ ይሄ ፌዴሬሽን አራት ቲሞች ናቸው ተስማምተው ተብሎ ቦት ያደረጉት በጊዜው። ከዛ በተረፈ ግን ፕሬዚደንቱ ሄዱ ሴትል ሲያደረግ ሌላ በሙሉ ቲም ሀያ አራት ሰዓቱ ስላልመረጠ እኔ እንዳልኩ ተስማምተዋል ተብሎ ነው የተመረጠው። የዛን ጊዜም እኔ ና ደሳ አቶ ደሳነኝ አንድ አይነት አዲያ ነበር። ይህ ነገር ልክ እንዳልሆነ ሁለታችንም ተናገናል። ስለ ራይት እንደምንኖርበት ሀገር ዲሞክራሲ ካወራን፣ ጌታቸው ሳኖዝ አሁን ቶርናመንት የነበረ ጊዜ የቲም ተወካይ ከሜዳ ውስጥ አግባሯል። እናም ፕሮፌት ኦርጋናይዜሽን አንድ ኢትዮጵያን ያንተ ብዝነስ አንፈልግም ብሎ በፖሊስ አስይዞ ማስወጣት እኔን ዲሞክራሲ ብሎ ከተባለ እኔ ሌላ ምን እንዲሆን ሊገባኝ አችልም። በአሰራሩ ማነት ቦርድ ሜምበሮች የሆን ነውን ደግሞ ለፖሊስ እነዚህ ሰዎች አስፈራር ፍርሃት አለኝ የሆነ ነገር ያደረጉኝ ይችላሉ ብሎ የተወሰኑ ቦርድ ሜምበሮች ስማችን ተሰጥቶ ለፖሊስ ልስት ላይ ሳኖዜ ቶርመንት ላይ ያሳለፍነው ነገር። ይህንን በማስመልከት እኔ በቲሜ ሶስት ኢሜል ጽፈን እስካሁን መልስ አልሰጠንም። እንግዲህ ይሄ ነው ዲሞክራሲ። ከዛ በተረፈ ስለ አስተን የተናገሩት ነገር አለ። አስተን ቴክሳስ አስራ ሶስት አመት የተጫወተ ቲም ነዋል። አስራ ሶስት አመት ይሄ ቲም ፌዴሬሽን ውስጥ መግባት ያልቻለበት ሪዝን ህግ አለ። ህጋችን ከስቴት ኦፍ ቴክሳስ ከስቴት ኦፍ ካሊፎርኒያ እና ከዋሽንግተን ኤሪያ ኮታችን ስለሞላ ሌላ ቲም አይጨመርም የሚባል ህጋችን አለ። ግን በአቶ ጌታቸው በጉልበት የተነሳ አሁን ገብቷል ተባሉ። አሁንም ለጥቅም ተብሎ የላስ ቬጋስ ቲንክ ዲፌዴሬሽን የነበረ ቲም በሴክሬታሪው ቲሙ ተቀይሮ አዲስ ተወካይ ተሰጥቶት እስካሁን ድረስ ይኖራል። እንደዚህ አይነት ነገር ነው። የመጨረሻ ነገር መናገር ፈልጎ እዚህ ላይ በዲሞክራሲ ሀገር እየኖርን ጥሩ የሆነ ጥያቄ መብቴ ነው። በቲሜ ተልኬ ያለሁ ይህን ነገር ማወቅ እፈልጋለሁ ብሎ የምትጠይቀውን ጥያቄ ዞሮ ከኮ ከኮሚኒቲ ጋር አውቆ እንዲያጋጩ ያደርጉሃል። ለምሳሌ ይህን ፌዴሬሽን ኦዲት ይደረግ ብሎ መጠየቅ መብት ነው፣ ግን እንዴት ይህን ሰውዬ ስለማታምነ ነው ወይ ይህን ጥያቄ የምትጠይቀው ብሎ ሰውየው ይወነጀላል። መልካም አዲሱ ብዙ ሀሳብ ገልጾልናል። ደራገን፣ ይህን አቶ ደራገን ያላችሁበት ወገን ደግሞ የሚተቿቸው ችግሮች አሉ ምን መልስ ትሰጣላችሁ? ብዙ ትችቶች አሉ። እናንተ እናንተንም አሁን ልትፈጥረው ችግር ሀላፊነት የሚጠይቋችሁ እኔ ግሩፕ እንዳለ አግኖሌጅ አደርጋለሁ። ቢካዝ ምንም የሚደበቅ ነገር አለ ይሄ በይፋ ሰው ሁሉ የሚያውቀው፣ ግን መሄድ የሚፈልግ ሰው አሁን አሁን ሳይሆን የዛሬ ሶስት ዓመት መሄድ ይችል ነበር። አሁንም መሄድ ይችላል። ለእኔ ዝም ብሎ ነገሮችን ለመሸፋፈን የሚሰጥ ነው። ሰውን በማስፈራራት ችግሮች አሉ። ይህን ችግር በዚህ መንገድ እንፍታው ብሎ ማለት ይቀላል ወይ? አይ አንተ እዛ ሄዶ ለመጫወት ነው ወይ እንደዚህ ለማድረግ ነው ብሎ ሰው ተርም ልሚት መኖር አለበት። የሚመጡ ሰዎች እኛ እዚህ ቁጭ ብለን መንግስት በዚህን ጊዜ ያለቀቀ በዚህ ጊዜ መውጣት አለበት ብለን ምንናገር ከሆነ ራሳችን በትግል በዚህ በትንሹ ቦታ ላይ ራሳችን ማስገመት የለብንም። ኢሲ አስተዳዳሪ የሆነ ስራ አንሰርተ ተርም እንዳለቀ በሁለት ቀን ውስጥ ተመልሰ ቦርድ ሜምበር ትሆናለህ። ያንን ነገር መቅረት አለበት። ኤስፍንን ወደ የሚቀጥለው ጥያቄ እንዳል እና መልካም አዲሱ ወደ አቶ ሀይሌ ወይም አቶ ደሳለኝ እንዲመጡ። በጣም ችግሮች፣ ችግሮች፣ ችግሮች የሚባል ነገር በጣም ተደጋገመብኝ ከእናንተም ከሌላም በኩል ጊዜ ያመጣው ችግር አለ። እስቲ ዝራገን የተናገረውን ነገር ትንሽ እንደልበል። ሌላ ፌዴሬሽን ሲቋቋም በአንድ ቮት እዛ ከመሄድ የዳ ነው። የኤል ኤ ስታር ቡድን ነው። ዴሞክራሲ ነው የሚለው ምንድን ነው? ባወጣነው ህገ ደንብ መገዛት ስንችል ነው። ይሄ ፌዴሬሽን በዲሞክራሲ ሲሰራ ኖሯል። አሁንም እየሰራ ነው ያለው ነገር ግን ጊዜው በፈጠራቸው ሁኔታ አንዳንድ ችግሮች ተፈጥረዋል። ፕሬዚደንት ማለት ኤግዛክቲቭ ማንዴት አለው ያኔ አንዳንዴ ሳይስ ያደርጋል እዛ ላይ አንዳንድ ስፔቶች ሊፈጠሩ ይችላሉ። ግን የፌዴሬሽኑን መሰረታዊ ነገር የሚያናጋ ነገር ይሄ ፕሬዚዳንት አድርጎትም አያውቅም። ሁለተኛ ምንድን ነው ደግሞ ሌላው ጀኔሬሽን ጋፕ ከርብ ሊሚት የሚለው ቦርድ ውስጥ አቅርብና የሚሳካ ከሆነ የሚሆን ነው። ስለ ኦስትን ጉዳይ ከመጣ ከስቴት ኦፍ ቴክሳስ እና ከስቴት ኦፍ ካሊፎርኒያ በስተቀር መልቲፕል ቡድኖች መግባት አይችሉም የሚል ነበረ። ነገር ግን እነ ሴንት ማይክል እነ ባሮ ያሉ ቡድኖች ሌሎችም ስለተፈጠሩ ሌላ አይነት ፌዴሬሽን እንመሰርታለን ብለው ይሄንን ኤስፍንን ማናጋት የሚችሉ ህዝባዊ ድጋፍ ያላቸው ናቸው ብሎ ፌዴሬሽኑ ስለገመተ ባይሎውን አሻሽሎ በዛ መሰረት ሴንት ማይክል ባልተፈቀደበት ቦታ ሜሪላንድ ውስጥ የሜሪላንድ ቡድን እያለ ሊገባ ችሏል። ሲያትል ውስጥ ዳሸን ባለበት ከተማ ውስጥ ባሮ ቡድን ገብቷል። ይሄ ያኔ የተሻሻለ ህግ ነው። በዛ መሰረት ነው እንግዲህ የኦስትን ቡድን ሊገባ የቻለው። ሌላ ምንድን ነው አቶ ኃይሌ ለተናገርከው ነገር በጣም ነው ማመሰግነው። ትክክል ነው። የሊደርሽፕ ዊክነስ አለ ብለሃል። የሊደርሽፕ ዊክነስ ይኖራል፣ ዓለም ነበረም ይኖራል። ምንጊዜም በሀይሏችን ክሊርከት የሆነ ነገሮች የለም። እኛ አሰራራችን እና ሁኔታው ባደገ ቁጥር በሀይሎ መሻሻል ነበረበት። ገደንቡ ግደርስልን ማድረግ ያለብኝ አቶ ደሳኔ የተናገረው ነገር ያዋሰን ነገር አስራ ሶስት አመት ቴክሳሱ ተጫወተ እንጂ ፌዴሬሽን ስትል አልገባም። ሁለተኛ ነገር ቅድም ስለ ስለቲሚ ስለ ሌፋር በአንድ ድምፅ ነው የመጣው ምናም ብሎ የሎስ አንጀለስ ሳር የብጥብጡ ጊዜ ፌዴሬሽኑ የነበረበት ሁኔታ ስላልጣመው እዚህ እዚህና እዛ እንሂድ አይደለም። ቶርናመንቱን እንሄድ ወይም አንሄድ ብለን ነው ቲሙ የመረጠው። በአንድ ድምፅም ሆነ በአስር ድምፅ ቲማችን አምኖበት የምናደርገው ነገር። ከዛ በተረፈ ግን አሁን ለምሳሌ የሳኖዜ አስር ቲሞች አልተሳተፉ ኦፕን ኢንደሪ ሰረሞኒ ምናም የተባለው ነገር እስከ ዛሬ ድረስ ለምንድን ነው ያልተሳተፋችሁ ተብሎ ጥያቄ እንኳ አልተጠየቅም። ቅሬታችሁ ምንድን ነው ተብሎ አልተጠየቅ ነው ቶርናመንቱን አሁን ለምሳሌ ሳኖዜ ቅድም ስለ ሳኖዜ ስለ ሜዳው የተባለ ስለ ሜዳው ብንከራከር ይሄ ፌዴሬሽን ሰላሳ አመት ቆይቶ እንደዚህ አይነት ሜዳ ላይ መጫወት አለብን ካልነበረብን ራሱን የቻለ ጥያቄ ነው። አሉላ፣ ምናልባት ጠቅለል ያለ ነገር ተናግረህ ወደ ሀይሌ ታሳልፋለህ ይመስለኛል። አዲሱ ምክንያቱም ዝርዝር ሀሳቦች ውስጥ እየገቡ ያሉት በዋናነት በሁለቱም በኩል የቀረበው ህገ ደንብ ተጥሷል የሚለውን ወይም ደግሞ ህገ ደንብን ተከትሎ መሰራት አለበት ነው በአቶ ደሳለኝ የሚለው ደራገን ደግሞ ተጥሷል፣ አልተከበረም የሚለውን እያቀረብክ ነው እና ዝርዝሮቹን ሳንገባ ህገ ደንቦቹን አክብሮ ወደፊት ማራመድ የሚችል የመጨረሻውን ሀሳብ ለአቶ ሀይሌ ስለምንጠጥባችሩ ሁለት ሁለት ደቂቃ ሀይለኝ የምትሉትን ባጫጭሩ ብትጠቁሙ። ሀይለ ጀምር። እሺ፣ ችግር አለ። ችግር መኖርም በሁለቱም በኩል ሰምተነዋል። በዚሁ መፍትሄ ቁጭ ብሎ መገናኘትና መወያየት ነው የቦርድ አባላቸው ኦክቶበር በሚገናኙበት ጊዜ ቢችሉ አንድ ቀን ተጨማሪ ወስደው በብዙ አጀንዳዎች ላይ ውሳኔ ላይ መድረስ አለባቸው። ልዩነቶች አሉ። ፌዴሬሽኑ አሰራር ወደ ቡድኖች ወርዶ የማጠብ መብት የለውም። የአማካሪ ቦርድ የለውም፣ የትረስቲ ቦርድ የለውም፣ የሌጋል ቦርድ የለውም። ይሄንን ይሄንን ሁሉ ክሬት የሚያደርግበት በፊት ጥናት የሚያስፈልገው ውይይት ነው የሚያስፈልገው። ሌሎችም ሰዎች መጋበዝ አለባቸው። ፌዴሬሽኑ ከራሱ ውጭ በሙያ ያገለግሉታል፣ ይጠቅሙታል የሚሉትን ሰዎች ማቅረብ መቻል አለብን። እናመሰግናለን። አቶ ኃይለ የተበራ ከሂውስተን። ያለን ህገ ደንብ በጣም ወንፊት ነው። ከብርቱካል ሚደግሳ ምርጫ ጀምሮ የተንተከተከው ነገር አሁንም እንዳለ ነው ያለው። ያለን ባይሎ ከዚያን ጊዜ ጀምሮ የተከሰቱትን ነገሮች በሙሉ የሚያካትት አይደለም። በዚያ መስፈርት ነው እንግዲህ አዲሱን ባይሎ እንደገና ረቆ ወጥቶ እናጥልቅ ሲባል እንደዚህ አይነት ነገሮችን ኢንተርቴን የሚያደርጉ ክፍሎች አይፈልጉትም። አሁን ለምሳሌ ወደ አስር ቡድን ቡድን አይተናል። ያልተካፈለ ግን ባይሏችን ለምንድን ነው ቅጣቱ ይህን በተመለከተ የለም። ባይሏችን እንደገና መስተካከል አለበት። አቶ ድራገን፣ ምን መፍትሄ ሀሳብ አለ ትላለህ? ችግሩ አዲስ ህግ መቀየር የአቶ ደሳኔ ቅድም የተናገረው ነገር አለ። አዲስ ባይሎ አርቲክል ሆኖ ተጽፏል። ግን የተቃረንበትም ነገሮች የመጡት ባይሎ ከሌላ ድርጅቶች ካፒ ፔስ የተደረጉ ናቸው። ለዚህ ነው ይህንን አዲስ የመጣውን አርቲስ ባይሎ ያልተቀበልንበት። እሱም በተመለከተ ይሄ ይስተካከል ብለን ወደ አስር ፔጅ የሚሆን ኮመንታችንን ልከን እስካሁን ድረስ የሰማነው ነገር የለም እንጂ እኛ በደፈናው አንፈልግም አለን። የስ ህጋችን መስተካከል አለበት፣ ግን መንገዳዊ በሆነ መንገድ መስተካከል አለበት። ኢሲዎቹ ብቻ ስልጣን ኖሯቸው እንደፈለጉ ማድረግ የለባቸው ስልሳ ቦርድ ሜምበሮች፣ አንድ ሺህ ኳስ ተጫዋችና ኮሚኒቲ ወክለው የሚመጡ ስለሆነ በዘጠኝ ሰዎች ፓወር ለእነሱ መሰጠት የለብን ብለን ነው ይህን ባይሎ የምንከራከረው። አሁን ተጽፎ የመጣው ባይሎ ቦርድ ሜምበሮችን ምንም አይነት ስልጣን አይኖረንም። ሶስተኛ ግን አሁን ራሱ ያለን ከረንት ያለን ባይሏችን ቲሞች ናን ፕሮፌት ኦርጋናይዜሽን ስታተስ ኖሯቸው ተመዝግበው የምጡ የሚል ነው። ግን ኤስፍን ውስጥ ያሉ ቲሞች ሞደን ሀፍ የሚሆኑት በግለሰቦች ነው የሚደረጉት። በግለሰብ ሬጅስተር ያደርጉ ቲሞች ናቸው። ተጫዋቾች መምረጥ አይችሉም። አሁን የፕሬዚደንቱ ቲም ኳስ ተጫዋቾች መምረጥ አይችሉም። የሚልኩትን ተወካያቸው አንተ እንደ ቦርድ አባል ጥሩ ሰርተዋል የምትለው የምትገልጸው ነገር አለ? አዎ፣ አቶ ጌታቸው፣ እኔ ሁሉም ነገር ለመወንጀል አይደለም። እኔ የሚፈልገው ጥሩም የሚሰራቸው ስራዎች አሉ። ለዚህ ፌዴሬሽን ፓሽን አለው ኳስም እንደሚወድ አውቃለሁ። ጥፋትም እያጠፋ ክሬዲት የምሰጣቸው ነገሮች አሉ። ገንዘብ ምስ ማኔጅመንት እንዳይኖር እያንዳንዱን ነገሮች የሚደረጉትን ገንዘብ እንዳይባክን ማለት ነው እንዳይባክን ገንዘብ እንዳይባክን የሚደረጉትን አንድ ሰው ሚሰርጥ እስካላዩ ድረስ ማንን መጠርጠር አልችልም እና አልጠረጥሮም። ነገር ይ መልካም ክሬዲትም ደግሞ እዛው ህዝብ ባለበት ተነሳን መቶ ትንሽ ምክር ሊቀበል ይችላል። አቶ ድራገን ወንዶሰን ከሎስ አንጀለስ፣ አቶ ደሳሌን በፈቃዱ ከዳላስ ቴክሳስ፣ አቶ ሀይሌ ተፈራ ከሂውስተን ቴክሳስ። በጣም ነው አንተን የምናመሰግንህ በአሁኑ ወቅት ፌዴሬሽን ውስጥ ኦፊሴላዊ የሆነ ኃላፊነት ባይኖርህም የጥንት የመሰረት ከው ፌዴሬሽን ኮሚሽን ነው። በዚህ ጉዳይ ላይ ሀሳብ ልሰጥ ወዳለሁ ብለህ ፈቅደ ስለመጣህ አመሰግንሃለሁ፣ እናመሰግንሃለን። በአንድነታችሁ ጸንታችሁ እንግዲህ ፌዴሬሽኑን ወደፊት እንደምትገፉት ተስፋ እናደርጋለን። ይሄ ውይይት ይቀጥላል፣ ሌሎችም ሰዎች እንጋብዛለን። ልክ ነው። ቀጣዩ ውይይቱ ወሳኝ ይመስለኛል። በተከፈተ ልብ በነጻ አእምሮ እንደምትነጋገሩ

ሜሮን ሜሮን ውድነህ ሚስ አፍሪካ ዩ ኤስ ኤ ከሆን ከሆንሽ በኋላ ሕይወት የቱን ያህል ተቀየረ? ምን ምን ይላል ይሄ አዲሱ ያጠለቅሽው ማዕረግ? መልስም ይችላል። ካለፈው ውይይት ለውጥ ትብላለች እሁድ ምንም ገና ፊልም ጋር ምንም አልተላመድኩም። ሶስ ያነ ሳትን ነው እንጂ በጣም ደስ ይላል ግን። ወይኔ የሀበሻ ሰው በጣም ነው ትልቅ ማዕረግ ያገኘሽው። ብዙ ደክመሻል፣ ብዙ ሰርተሻል፣ ብዙም ተንቀሳቅሰሻል። ግን የሚገርምህ ዛሬ ጠዋት ስነሳ ላጠና ነበር ስፒችን ላጠና ለዳይሬክተሩ እንደውም ቴክስ አደረኩለት የምታቀርቢውን ሆን ንግግር ልታጠኝ እንደ ልምድ ነው ለእኛ አጥኚልን፣ አሁንም ቢሆን እንቀበላለን። የፈተና ሰሞኑን ፈተና ካለቀ በኋላ ጠዋት ለካ ማጥናት አለብታ ለካ ስታስበው ፈተና፣ ለዛ አይነት ነገር ነው። ገባን። ምንድን ነው ቀጥሎ ሜሮን? ካሁን በኋላ ከአሁን ወዲያ ከሚስ አፍሪካ ዩስኤ ጋር የምታዘጋጀው ሌዲ ኬት አንዳንድ ኮንትራክቶችና ብዙ ነገሮች ከእሷ ጋር የምንጨርሰዋለን። ከዛ የሚቀጥለው ዋናውም እዚህ የገባውበት ምክንያት የኪድስ ፈርስት ኢትዮጵያ የኢትዮጵያ ልጆች መጀመሪያ የሚለውን ድርጅት እሱን በደንብ ሊታወቅና አላማዊ እንዲሳካልኝ ነው። ለዚህም የገባው ስለዚህ እሱ ነው። እናም ከኢትዮጵያ ብቻ እንዲያቆምም አልፈለግኩም ድረስ እንዲሄድ ነው። ስጀምረው ኪድስ ፈርስት ኢትዮጵያ ብዬ ነው የጀመርኩት፣ ግን ኢትዮጵያ ካገዝኩኝ በኋላም እንዲቀጥል ኪድስ ፈርስት አፍሪካ እንዲሆን ሊሆን የፈለኩት እንግዲህ የኢትዮጵያ ችግር ካለቀልሽ እኮ ነው። ከትንሽ ነው መጀመሪያ ያለብ መጀመሪያ ው አንድ ምንድር ሊጀምር ይችላል። ግን ሚስ አፍሪካ ዩኤስኤ ስለሆንሽ የምትወኪውም አሁን በኢትዮጵያ ብቻ ሳይሆን አፍሪካንም ጭምር ነው የምትወኪው፣ እና ጥረትሽም በዛ ደረጃ እንደሚያድግ ይጠበቃል። ሚስ አፍሪካ ዩኤስኤ ስሙ የተስማማት ይመስላል። በጣም እንደ ሌላ ጊዜ ስናገኝሽ ሜሮ ማለት አይቻልም አለ አፍሪካ ይሻለኛል ሰፋ ብሎ ተደላድሎ እሺ የሚያነጋግረው እንዲህ ያለ ውድድር ከተካሄደ በኋላ ቅድም እንደገለሽልን በውጥ ነው የያሻቸው በጎ አድራጎት ስራዎች ሊሆን ይችላሉ። በህይወት የምትቀየሪያቸው ነገሮች ሊኖሩ ይችላሉ። በኩል ግን ሌሎች ያንቺን መንገድ እንዲከተሉ ማድረግም ሌሎችንም መንገድ ማሳየትም ከዚህ ጋር የሚመጣ ኃላፊነት ነው እና ምን አይነት ቁም ነገሮችን ልታካፊ ትችያለሽ እንደ አንቺ ለሚስ አፍሪካ ዩኤስኤም ሆነ ሌሎች ተመሳሳይ ውድድሮች የሚሰለፉ ታዳጊዎችን አዎ፣ እሱ ደስ ይለኛል። እስካሁንም ላይክ ፌስቡክ ስንት ሴቶች ይጻፉልኛሉ። እንዴት ነው ይህን መዳደረው ወይንም የድርጅት ማግሽ ነገር አለ ብሎኛሉን ኮንታክቱ ላይ መልሳለሁ። የሚቀጥለውም አለ ለእነሱ ማለትች ነው አዎ፣ ለእነሱ ማለት ነው። እንዳልከው ትልቅ ቦታ ስለያዝኩኝ እነሱም ወደዚህ ፓጀንት መሄድ ከፈለጉም የእሱን ኢንስትራክሽን ሁሉ በደንብ መግለጽም ይችላሉ። እሱ ኤኒታይም ኦፍኮርስ። እንደገና ኢትዮጵያ ማሸነፍም አለባት ኔክስት ይርም አለባት። አንቺ የከፈትሽ በር በደንብ ብዙዎች እንዲገቡበት ትፈልጊያለሽ። ደስታዬ ነው ዋይና ድንቅ ነው። ባለፈው ነሐሴ የሶስት ወይም ኦገስት ዘጠኝ ነበረ ውድድሩ። ከውድድሩ በኋላ ማሸነፈሽ ሲታወቅ እስቲ እዛ ውስጥ የነበረውን ስነ ስርዓት ስዕላዊ አድርገሽ ግለጭልን። ምን አደረጋችሁ? አንቺ እርግጠኛ ነኝ ጨፍረሻ። የሆነን ለመናገር መውጣት የነበረኝ ቶፕ ፋይቭ ነበረ። ሁለት ነገር ላይ የተሸለምኩ በቮቲንግ ኢንተርኔት አማካኝነት ሰዎች ድምጽ ይሰጡ በነበረው፣ ከአንቺ ጥቀድም የነበረችው በከፍተኛ ብልጫ አሸንፈሻል። ሚስ ዩጋንዳ ወደ ስምንት መቶ ሺህ ነው የገባሽው አንቺ፣ እሷ አራት መቶ ሺህ ነው የደረሰችው። እና ጥቂት ብልጫ የነበራትን ርቀሽ ነው ሄድሽው ወደ መጨረሻው። እሱናለ እናንተ ለሬዲዮ ያለው እሱ ሌላ ውድድር ነበረ። በውድድር ውስጥ መጨረሻ ላይ አዋርድ አለ ፎቶ ፎቶጀኒክ የሚወስድ አምባሳደር የሚወስድ እና ፒፕልስ ቾይስ የሚባለው ደግሞ ድምጽ የተሰጠ ማለት ነው። እንኳን ኢትዮጵያ ኢስት አፍሪካ አሸንፋ አታውቅም። ታፕ ፋይፍም ወጥታ አታውቅም። እኔ አሁን እሷን ባሸንፍ መድረክ ላይ ሊስት አንድ ነገር ለኢትዮጵያ እሱን ፓርት አሸንፍ ያለው ቢ አምስቱ አንዱ መውጣት ነበረ ያሰብሽው? አዎ። የቶፕ ቴን ደሞ ወጣ። እሱ በቁመቴ አት ሊስት እሱን ተማምኛለሁ። በቁመቴ ግን ቶፕ ፋይፍ ባይሆንም ሊስት ለፒፕል ሾስ አሸንፋለሁ በምርጫው በሱ ሊስት አንድ ክራውን ይሰጠኛል ተብዬ እሱን አሸንፈ ከዛ ቶፕ ትሪ ስንመረጥ ደነገጥኩኝ። ሶስቱ ስገባሽ ሶስቱ ስገባ በቃ ማማ ነበራቸው። እኔ ዩጋንዳ እና ጋና በሀገር ሚ አክሽ ሶስታችን አንለይም ነበረ። ዝግጅቱ መጀመሪያ ሆቴል የገባ ነው ዝግጅቱ አራት ቀን በፊት አንድ ላይ ተዘጋጅተን ነበር። የጋናዋን በጣም ነበር የምታሰጋው። ቡት በጣም ደስ ስል ነበረ። አክሺ ሁሌ እንደዋወላለን። ጠዋት ጠዋትም ዩጋንዳም እንደም ጠዋት ጠዋት ስፖርት አንድ ላይ እየሰራን ነው ቀን የምንለው ከውድድር በፊት በኋላ በፊት ላይ ነበር የረሳችሁት ነው ወይስ አንድ ላይ ነበር። ስለዚህ ደስ ይል ነበር። ከዛ ከሆነ ሶስተኛ ወረች እኔና ዩጋንዳ ዋና እኔ ቀርን። ግን አክቹዋሊ መድረክ ላይም እያወራ ነበሩ አዩ ስኬርድ አዩ ስኬርድ ምናምን የተዋራሽ አልፈራሽ፣ እንዴት ነው አዩ ኦኬ ምናምን እያወራ ነው መድረክ ከዛ የመጀመሪያው ስም የተጠራ ሁለተኛ ነው የወጣው። ስለዚህ ዩጋንዳ ሲባል ነው ያወኩኝ። በቃ መያዝም ሰውነት አልቻልኩም። ጮሽ ቪዲዮን ላችኋለሁ በጣም ደስ የሚደል ኤዲት አርገው እነሱ ጋማለ በቃ ከዛ መጣውና እንዳታለክሽ፣ እንዳታለክሽ ፎቶ ታበላሽ ብኛለሽ ምናምን እያሉ ነበር ከጀራ ጎንበስ በጣም አልኩላቸው። ሁለቱም ድር ዝግጅቱ ያዘጋጁን ከእነሱ ጋር ፎቶ ነበር መነሳት ነበረብኝ። ማሚ መድረክ ላይ ስመጣ እኔ ራሴ እምባ የመጣ እሷን ሳገኝ ነው። የእውነትም እምባ የመጣ ያሸነፍኩኝ እንደውም እዛ ላይ ነው የተሰማኝ። ልክ እሷ መድረክ ላይ ስመጣ ብዙ ሲያበረታቱሽ፣ ዘመቻሽ እንዴት እንደምታካሄጂ መንገድ ሲቀይሱ ነበር እንደነገርሽን ባለፈው ገና ከምምዱ ጊዜ ጀምሮ ያበረታቱሽ ነበር። አዎ የቮቲንግም እሷ ለምን በዚህ ነው ማጎብዥው ብላ የገፋፋችን ከመጀመሪያ ግን ከዛ ደግሞ እስክስታ ካልወጣልኝ ብዬ ደግሞ ባለፈው አይታየ አልቻለችኝም። ግን ጥሩ መከረሻ የእስክስታ እና የጉራጌኛ ጭፈራዋ በጣም ልዩ ነው። ምናልባትም ለአድማጮች ሙሉን ዝርዝር ብትሰጪን፣ ምን አደረግሽ? ምን ነበር ስነ ስርአቱ የሚጠይቀው? የእስክስታን አልወጣልኝም ነበር። ጨፈር እኮ አለ መድረክ ላይ ወጥቶልኛል። ግን ሴሊብሬሽኑ ከወላጆቼ ጋር አንድ ላይ መድረክ ላይ ስጀምረው አክሽ ሁላችንም ስንጀምር ሴም ልብስ ለብሰን ጭፈራ ነው ያደረግነው። አ ኮሪዮግራፊ ሁሉንም ተመሳሳይ ልብስ ለብሰን በሱ ከፈት ነው። ከዛ ስምና የት ሀገር እንደሆንን ገለጽን። ከዛ በኋላ ባህላዊ ግርል ይባላል የባህላዊ ሴት የምትወድን የሀገር የሚያሳይል ሁላችንም ሰጥን። ሰላሳ ሰከንዶች ውስጥ መግለጽ ነበረብን የእሱን ፓርቲ መረትኩ ጉር አገኛ ሆነ ምን ደስ ይለኛል። ዋናው ደግሞ ሰው ማጫወት የምችላለሁ ሰፊ ዲጄ ጣውና መድረክ ጃጆቹን አጫወትኩኝ በረም ጉራ ገኛ ስናሳየውና ከዛ በኋላ ደግሞ ፕላትፎርም ነበር፣ ማለት ስለ ራሳችን የምንገልጸው ና ምን እንደምንሰራ ሁላችንም። የሁለት ደቂቃ ነበር ስፒቹ ያተቃ ንግግራችን። ስክሪንም ከኋላ ነበር፣ እሱን ምርጫ መጠቀም ትችላላችሁ። ስለዚህ እሱን ኤድቫንቶች ወሰድኩኝ። እንደም፣ አይ ቲንክ ሁለት ነገር ነው የኔ ስታንድ አውት ያደረገው። መጀመሪያ ሲጀምር በኦርደር ነው ያደረገው። መጀመሪያ ስለ ኢትዮጵያ ኤንሽንት ታሪኩ የሉሲ፣ የኮፊ እና ኢትዮጵያ እንዴት እንደሚወድሱን ነው። ከዛ በኋላ ደግሞ ስለ ራሴ ታሪክ ሁሌ ሞዴል እንዳልነበርኩኝ ድሮ በፍራም ነበርኩኝ የእነሱን ፎቶ ምናምን አሳየው ን ጃጆቹም እሱን ፓርት በጣም ሳባቸው ጥረትሽን አሳየ ጥረትሽና ሆን ብለሽ ያደረግሽው ያንቺን ችሎታ የሚያሳይ ተፈጥሮሽን የሚያሳይ መሆኑን አደነቁልሽ። እሱን ፓርት አሳየም። የራሴን የህይወት ታሪክ ከልጅነት እስካሁን ያለሁትን አሳየው። የመጨረሻው ደግሞ የኢትዮጵያ ልጆች መጀመሪያ ለምን እንደጀመርኩትና ና ወደፊት ምን እንደማስብ ፎቶዎች ሁሉ ሌላ ሀገር የሚሄድኩትም ልጆች የረዳሁት የሱን ሁሉ በጣም አሳየው። ከዛ እሱ አለቀ። ከዚ በኋላ ደግሞ የፕሬድ ኦፍ ኔሽንስ ነበር። የፕሬድ ኦፍ ኔሽንስ ደግሞ የአገራችን ልብስ ነበር እኔ የመረጥኩት ያለበት የአብሻ ቀሚስ አረንጓዴ፣ ቢጫ፣ ቀይ ባንዲራ ያለበት ከላይም ከታች የሚያሳይ ከዛ ደግሞ ካባ ካባ አረኩኝ ሽራ ሆነች ነበር ማለት ነው። ካባ አረኩኝ። ከዛ ደግሞ ቶፕቴን ተመረጠ። ቶፕቴን እንዳልኳችሁ ቁመቴን ተማምኜ እሱ ጥያቄ ውስጥ አይገባም ነበር። ከቶፕቴን በኋላ ደግሞ ታለንት ነበረ፣ ስጦታ፣ ችሎታ ማሳየት ሁሉም ሰው የራሱን ነው የመረጠው፣ ግጥም፣ ዘፈን፣ ዳንሲንግ እስክጭፈራው ነው ያለሱ የለም ትንሽ ግን ለየት መሆን ፈለግኩኝ እዚህ ላይ ኦልሬዲ ጉራግኛውን አሁን አሳይቻለሁ። አንድ ወጣልኝ አሁን ስድስት ቀረኝ። ሁለት ደቂቃ ያለን፣ ስለዚህ በጣም የሚደምቀው ፓርት የሁሉን ማወጣው። ስለዚህ ከኖርተርን ኢትዮጵያ ብዬው ከጎንደር ጀመርኩኝ። ጎንደር ለሀያ ሰቀንድ አሳየው። ከዛ ጎጃም፣ ከዛ ወሎ፣ ከዛ ኦሮሞ፣ ከዛ ትግረኛ፣ ከዛ ወላይተኛ እየቀለድኩኝ ከመድረኳል ስድስቱንም አሳየው። ከዛ ጉራገኛው ሰባት ሆነ። ስለዚህ በሁሉ ሁሉንም ማሳየት ነው የፈለግኩት አንድንደሽ ነው። ይህም ሁሉ የሆነን ለመናገር ዋናው የተኮርኩት ስፒቹ ላይ ስለነበረ ጭፈራው ላይ ጉራገኛውን ትንሽ አጥንቻለሁ። እሱ ሰላሳ ሴከንድ ስለሆነ ትንሽ ሞር ታይም ስለነበረኝ እሱን አጥንቻለሁ። ግን ቢከፈት እሱ ኖርልኝ ከልጅነት ስለመመርኩት አይከብደኝም። ዲጄዎቹ ዋናው አስተካከሉልኝ። ቀጥታ ቀላል ነበረ፣ ቀላል ነበለን በዳንስ ነው ልባቸው የገባሁት ነው። ምት አዎ፣ እንደሱ ነበረ። በሚቀጥለው ጊዜ አሉላ እንግዲህ ቅድም እንዳል ነው አንድ ደግሞ ቀጣይ ደረጃ መቼም ይኖራል። ያኔ እናት አባቷን ጋብሰን የእናንተ ፍሬ ነው ይሄ ብለን ለሌሎችም ቤተሰብ ምሳሌ ባራያነት ድጋፍ መስጠቱ አንቺ ማበረታቱ እነሱ ምሳሌ ናቸው። ና አዲሱ፣ እንደው ግን ከመለያየታችን በፊት ለሚስ አፍሪካ ዩኤስኤ አንድ ጥያቄ ቀርቶኛል። ሜሮን፣ ሚስ ኢትዮጵያ ተወዳድረሽ አሸንፈሻል። መጠነኛ ቢሆን ልምድ አለሽ። ይሄኛው ከሱ ከፍ ያለ ነው፣ ውድድሩም አይነቱም ይበልጣል። እንዲህ ያለ ውድድሩ ሲሳተፉ ሊገጥሙ የሚችሉ ፈተናዎች ይታሰባሉ። ስትገቢበት ያላወቅሽው በኋላ የገጠመሽ ፈተና ከባድ ሆኖ የታየሽ በልምድ ይህን ውድድር ለማካሄድ በዝግጅት ጊዜ ባሳለፍሻቸው ወራት ውስጥ ምንድን ነበር ከባድ ነው የምትዩ? ሌሎችም በዛ መንገድ የሚሄዱ እንዲያውቁ የምትፈልጊው ምንድን ነበር ያልጠበቅሽው ፈተና? አይገስ ፕሬሸሩ፣ ኃላፊነቱ ከሱ ጋር የሚመጣ ግፊት በጣም ጨቆኝ ነበር። ስፒቹ ላይ ነበር። ከዚህ በፊት አስረኛ ስትወጣ ስፒቹ ላይ ነበር ያበላሸችው እና እሱን ነበር ማስተካከል ግን ስቲል ከመግባቴ ፊት በጣም ጨቆኝ ነበር። ወይኔ በቃ ለምን ኢትዮጵያ ቆርጬ ትኬቴን ቢሄድ ማንም ሳይሰዋኝም ብዬ እያሰብኩ ነበር። በቃ ፈርቼ ነበር ኢትዮጵያ ላይ በቃ ያልኩኝ ነበር። ግን ፕሬሸሩ በጣም ኃይለኛ ነው እና ምን ይሉኛል፣ እንደዚህ ደክሜ ቢወድቅ ቢበላሽ ብ ብለሽ ትፈሪ ያለ? አዎ እሱን በጣም ፈራ ነበር። ግን መጀመሪያ አይ እንደዚህ ሰው ሁሉ ድምጽ ሰጥቶኝ ስፖርት አድርጉኝ ለምንድን ነው ማሳየት አለብኝ ብዬ ሜርኩ። ግን ዋናው ሚስ ኢትዮጵያ መባል አንዳንዴ ሁሌ በአንድ መንገድ ማየት አይቻልም ማለት በሁሉም ነገር ነው። ይሄ ኒውትሮል መሆን አለብህ ሁሉም ቦታ፣ ሁሉንም ስፖርት ማድረግ አለብህ። ሱፓርት ፓርት ለአንዳንድ ሰው ሁሉንም ነው ሱፓርት ፓርት ለአንዳንድ ሰው ሊከብድ ይችላል። ለምን ሁሌ በአንድ ነገር ካመን በአንድ ቦታ ከሆነ አንድ ሲስተም ውስጥ ከገቡ ለአንዳንድ ሊከብድ ይችላል። እኔ አሁን አንድ ነው ማስበው፣ የጋበዝኩትም ዘፈን በጣም ስለማምንበት ነው። ተስታውሽን ያን ዘፈን የብርሃኑ ተዘራ ሰላም ያገር ሰው የሚለው፣ በእናቴ ማበሻ በአባቴ ማበሻ ኢትዮጵያ ትኑርልን እስከ መጨረሻ ሰላ ሰላም ያገርሰው እንደው ያገርሰው እንደው ያገርሰው አብሮ የሚቆርሰው እንደው ከምርህ ከምርህ። በቀጥታ ወደ አዲስ አበባ እንሄዳለን። ሆነ ንጉሴ አዲስ አበባ የሚያመጣን የአንተ ዝግጅት መሆኑ ይታወቃልና እጅህ ከምን አሉላና፣ አዲሱ እንዴት ከረማችሁ? ልክ የዛሬ ሀያ አምስት ዓመት በዚህ ወር ነሐሴ ሰባት ቀን ሺህ ዘጠኝ መቶ ሰማኒያ አንድ ዓመተ ምሕረት የደርግ ጄኔራል መኮንኖች በኮሎኔል መንግስቱ ኃይለ ማርያም መንግስት ላይ ያልተሳካ መፈንቅለ መንግስት ባካሄዱ በሶስተኛው ወር ማለት ነው፣ ጥቁር አሜሪካዊው የኮንግረስ አባልና የበጎ አድራጎት ሰው ሚኪ ሊላንድ ለስራ ጉዳይ ወደ ኢትዮጵያ መጥተዋል። በእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ሄሊኮፕተር ግማሽ ሚሊዮን የደቡብ ሱዳን ስደተኞችን ለመመልከት ወደዚያው መሄድ ነበረባቸው። አየሩ ብዙም አመቻ አልነበረም ለጉዞ። ነገር ግን መሄድ ስለነበረባቸው የጊዜ እጥረት ስለነበረ ወደዚያ አመሩ። ደምቢዶሎ አካባቢ ሲደርሱ ሄሊኮፕተሩ ተከሰከሰ። በሄሊኮፕተር ውስጥ ያሉት አብራሪውን ጨምሮ በሙሉ አለቁ። አስደንጋጭና አሳዛኝ አደጋ ነበር። አውሮፕላኑ የወደቀበትን ስፍራ በትክክል ለማወቅና ለማግኘት ሁለት ነጭና ጥቁር አሜሪካውያን የኮንግረስ አባላት በአንድ በሜጀር ጄኔራል ደረጃ ከሚመራ ከፍተኛ አሳሽ ቡድን ጋር በአሰሳው ላይ ተካፍለው ነበር። ለመሆኑ ሚኪሊላንድ ማን ናቸው? ወደዚያ ከመሄዳችን በፊት ግን እነዚህን የአሜሪካ ልዑካን የሚመራው መንገድ የሚያሳየው እንደ ዮሐንስ መጥምቁ አገር ወዳዱ ኢትዮጵያዊ ታደሰ ድንቁ ነበር። በቴክሳስ ግዛት የተመረጡ በዲሞክራት ፓርቲ ውስጥ የነበሩ የምክር ቤት ተመራጭ አባል ናቸው። ኒክሊላንድ የዓለም ረሃብ አስወጋጅ ተመራጭ የኮሚቴ ሊቀመንበር ነበሩ። ሚኪ ሊላንድ ለኢትዮጵያ ትልቅ አስተዋጽኦ ያረጉ፣ አገራችን በችግር በነበረችባቸው የድርቅ ዘመናት ሁሉ ከኢትዮጵያ ጎን ያልተለዩ፣ በተለይም የአሜሪካንን ሕዝብ አሳምነው ትልልቅ የምግብ የመድኃኒት ሁሉም እርዳታ እንዲገኝ ያረጉ ታላቅ የኢትዮጵያ ባለውለታ ናቸው። ከዛም አሁን በመጨረሻ ጊዜ ለሕይወታቸው እልፈት የሆነው ጉዟቸው የግማሽ ሚሊዮን የደቡብ ሱዳን ስደተኞች በዚህ በኢትዮጵያ ምድር በጋምቤላ ስለነበሩ እነሱን ለመርዳት ጉዞ ላይ በማድረግ እንደነበሩ ነው ለዚህ አደጋ ተዳርገው ለመሞት የበቁት አደጋው እንዴትና በምን ምክንያት እንደደረሰ እሱ ያውቃል እና ደግሞ ያጫውተ ነው። አደጋው ሙሉ በሙሉ በአየር ጠባይ ምክንያት ነው። ነሐሴ ነው። በእለቱ ሙሉ በሙሉ ኢትዮጵያን የሸፈነ የዳመና ሽፋን እንደነበረ ነው። በዛን ወቅት ሱዳን አግረው በጠዋት ነው ወደ ኢትዮጵያ የመጡት በአንድ ሰዓት ከዛ በኋላ አካባቢውን ሁኔታ ስለሚያውቁ ወደዛ እንዲመሩ ተደረገ፣ እንጂ በእለቱ ሙሉ በሙሉ የአየር ሽፋኑ በዳመና የተሸፈነ ነበር። በዚሁ በአሰሳው ላይ ከተገኙት መካከል የኢትዮጵያ ፕሬስ ድርጅት ፎቶ ጋዜጠኛ ፍቅሬ ታምሩ አንዱ ነበር እና ምስክርነቱን ይሰጠናል። ፓይለቱ ደስ ይበላችሁ፣ አይሮፕላኑ የወደቀበት ተገኝቷል አለ። ካርታውን አወጣ። ከዚያ ወዲያ እኛ የተሳፈርንበት ሄሊኮፕተር ወደ ተራራው ነው የሄደው። እኛ ሁለተኛ ቡድን ነን። የመጀመሪያዎቹ አሜሪካኖችና አካባቢውን የሚያውቅ በካርታው የሚያውቅ ሰው እየመራቸው ሄዶ ተራራው ተጋጨበት ላይ አንጸባራቂ ተክለው አስከሬኑ፣ አውሮፕላኑም ስብርባሪ ወደ ታች ወደ ወንዝ በጣም ርቀት ወዳለው ላይ ወርዶ ያቺ አንጸባራቂዋ ብቻ ተከሰከሰበት ላይ አገኘን። እኛ ያንን የእኛ ሄሊኮፕተር አንድ ቦታ ላይ መቆም አይችልም። ቀስ ብሎ ፍጥነቱን ቀንሶ እየተዘዋወረልን በካሜራ በቴሌቪዥንም ፎቶግራፍ የምቀርጸው እኔ ነበርኩ። ያንን ቦታ እየደጋገምን ቀረጽን። ከዚያ ወደ ጋምቤላ ሄድን። አቶ ፍቅሬ ታምሩንና አቶ ታደሰ ድንቁን ከልብ አመሰግናለሁ። ሜኪሊላንድ እዚህ አዲስ አበባ በተለምዶ ውሃ ልማት ዘሪሁን ህንጻ ወይም ደግሞ ሀያ ሁለት እየተባለ በሚጠራው አካባቢ መንገድ በስማቸው ተሰይሞላቸው ነበረ። ነገር ግን ይሄ የሚክሊላንድ ጎዳና በቺቺኒያ አሸወይና ተቀይሯል። ባራዳ ልጆች አደረ ቺቺኒያ አደረ ቺቺኒያ መስቀለኛው መንገድ ውሃ ልማት ዙሪያ፣ ከላይ ደጃችቤ ከታች ቺቺኒያ የጠፋ ሰው ማግኛ ያለን መተያያ ትራፊክም ሰርቷል። ህንጻ ቤት ቀጥሎ የጠፋ ሰው ማግኛ ይሆነኛል ብሎ ከታች ቺቺኒያ ከላይ ደጃችሁ ቤ ታላቅና ታናሽ የኑሮ ዘይቤ እያልኩ የዛሬውን ፕሮግራም በዚሁ አጠቃልላለሁ። እግዜር ይስጥልኝ። አደረ ችችን አደረ ችችን አደረ ወንዘይ ብያለ ሸጋቢ ሴን አደረ አደረ

ዳሪዎስ ሞዴን ሞዲን ታውቀዋለህ። አሉላ አሁን ግን እንደ አንተ አብሬው ለመስራት አልታደልኩም። ታሟል እና ምንድን ነው ህመምህ? ሕክምና ሳገኘሁ ወይ ለማለት አነጋግረ ነው። ይህን ብለዋል። ምንድን ነው ህመሙ? አንድ አመት ከጦር የሆነኝ ነው እና ምንድነው፣ መጀመሪያ የከስታ መንገድ መድከም፣ ትንሽ ረጅም መንገድ ድካ መሰማት፣ ከዛ ቀጠበና ጊዜ ለ መጨረሻ ላይ ደግሞ ትንሽ መንቀሳቀስ አቃተኝ።

ላይክ ነው እንግዲህ፣ ኮማ ውስጥ የምትገባበትም ጊዜ አለ ማለት ነው። ነገሩ ኮማ እንኳን አሁን በዚህ ምክንያት ቤት ልሃል ማለት ነው። እስከ ያለፈው አመት ስራ ነበረ ስራ ነበረ። አንድ አመት ከአራት ወር ምናም። አሁን እንደው በዚህ አጋጣሚ እንግዲህ አንተንም የሚያውቁ ብዙ ሰዎች ይኖራሉ። በቅርብ የደረሱ እርዳታ ለማሰባሰብ የተሞከረበት ሁኔታ አለ። ታዲያ በዚህ ያሉ አንዳንድ እሱ ናቸው። ንድ ማሁመድ ቤት ሆስፒታል ሊገባ ያደረጉት እና ካገኘ ምንም እፈልገው ነገር የለም እስከ ጋር ህክምናው ግን ህክምናው ግን እዛ ገር የሚቻል ነው ብለውሃል እ እንግዲህ ጨርሰዋል። በቃ አንተ በዚህ ሁኔታ ነው፣ ሌላ ምን የምናደርግልህ ነገር የለም። ምንም የምናደርገው የለም። ታዲያ ምን አድርግ ነው? የተለየ መድኃኒት ነው የሚሉ የሚያዙት በቃ ውጭ መሄድ ከቻልክ መለ። በቂ እርዳታ ቢገኝ እዛው ሀገር ለመታከም የሚቻልበት ሁኔታ አለ ሊኖር ይችላል። ምክንያቱም እዚህ አንድ የሆነ ኢንተርኔሽናል ሶሳ የሚባለ ዓለም አቀፍ የልብ ካከል የሚባ ተቋቁሟል። አዎ እና ዛ ያለድጋይቀጥ መሰ ሚከል ይቀርበላል እና እዛ ብትሞክ ብለው ነበር ሰን በሌላው የሚሞከላዘ በጣም ሶሻል የሚያደረጉ ሰውየን እንኳን ላውቋቸውም የሚያውቁ ሰው እንኳን ባገኝ ሰው ስፖንሰር ካደረገ ምናልባት እድሉ ይኖራል ሊኖር ይችል ይሆናል ይችል ይሆናል ነው። ብዙ የሚያፈላለቅ ሰሞኑን ደውዬ ጠይቀሃለሁ። እግዚአብሔር ይማርህ። ተስፋ አለኝ ይህን የሰሙ ሰዎች የሚችሉትን ነገር እንደሚያደርጉልህ። እግዚአብሔር ይማርህ። ዳሪዎስ በጣም እሰግናለሁ፣ በጣም እሰግናለሁ። አዲሱ ዳሪዎስ ሙዲን፣ ቅድም እንደገለጽከው አንተ አብረህ ረጅም ዓመት የመስራት እድል እንደነበረ በቅርበት እንደምታውቀው አውቃለሁኝ። እኔ በሩቅ ነው እውቅያዬ። ዳሪዮስ ሞዲ በኢትዮጵያ ሬዲዮ የሚታወቅ ትልቅ ስም እንደመሆኑ እስኪ እሱ ከሚነግረን እንግዲህ በህመም ላይ ስለሆነ ብዙ ላይ ሊጫወተን የሚችልበት ሁኔታ አይደለም አልነበረም። እና እስኪ አንተ አንዳንድ ነጥቦችን አስታውስ። ዳሪዮስ ምን አይነት ሰው ነው? ዳሪዮስን ማስታወቂያ ሚኒስቴር ከገባሁበት ጀምሮ ዘጠኝ እስከ አስር ዓመት ባለው ጊዜ አውቀዋለሁ። ወደዚህ ሀገር ከመምጣት በፊት ኢትዮጵያ ሰራው ብስራተ ወንጌል ይባል የነበረው በኋላ መንግስት የተወረሰው ዓለም አቀፍ አገልግሎት የሚባለው ውስጥ ነበር እኔ ስራ የጀመርኩትና እሱ ደግሞ እዛ ዜና ክፍል ነበር የሚሰራው። ከብስራተ ወንጌል ከተወረሱት ጋዜጠኞች አንዱ ነው። ጋዜጠኞችም ደርሷል። ለመስራት ወንጌል የሚሰሩ ወደ ማስታወቂያ ሚኒስቴር ዞረዋል። ልክ ነው እና ዳሪዎስ በጣም የሚታወቀው በአነባበቡ ነው። ለምሳሌ ነፍሳቸውን የማራ አሰፋ ይርጉ በአነባባቸው እንደሚታወቁ ሁሉ ዳሪዎስም በአነባበቡ ያስታውቃል። ዳሪዎስ ዜና ሲሰራ፣ ዓለም አቀፍ ሬዲዮ ጣቢያ ዜና ስንሰራ፣ ልክ እንደዚህ እንደ ቪኦኤ ነው። እንግሊዝኛውን ተርጉመን ነው ወደ አማርኛ የምናልበው። ዳሪዎስ የማይችለው የእንግሊዝኛ ቃል የለም። ወደ አማርኛ ለመመለስ መቻል ብቻ አይደለም፣ ደግሞ ይህን በአማርኛ ምን ልበለው ሲባል ዳሪዎስ ጋር ነው የሚካሄደው። በጣም ይገርመሃል። ደግሞ የሚፈጥረው ቃል መዝገበ ቃላት ውስጥ የተለየ ግን እውነተኛ ትርጉም ተስማሚ የሆነ ሆነ ቁጭ ነው የሚያደርግልህ። አንዳንዴ ከቃል ያልፋል የሚተረጉመው ነገር ጽንሰ ሀሳብን ይዞ ይመጣል። እሱን ሁሉ ጥሩ አድርጎ የተረጉመው የእንግሊዝኛ በጣም እንግሊዝኛ ለምሳሌ አሁን ሟቿ የህንድ ጠቅላይ ሚኒስትር ኢንድራ ጋንዲ ሜስ ኢንድራ ጋንዲ የሚባለው ዜሮ ኢንድራ ጋንዲ ነበር እና በጣም ልዩ ነበረው። አንድ ይሄ ነው። ሁለተኛው ዳሪዎስ ግድ የለሽ ነው። ማለት አሁን አንዳንዶቻችን እንደዚያ አርገን በደንብ ለብሰን ከረባት አርገ ምናምን፣ ዳሪዎስ እንደዚህ አይነት ሰው አይደለም። ሲምፕል በሚባለው ቀለል አርጎ፣ በአብዛኛው ደግሞ የአብዮት መጽሐፍ ማንበብ ይወዳል። በዚህም የተነሳ ነው አንደኛው ልጁ ስሙ ቼኩ ነው፣ ቼኮቬራ። ዳሪዎስ ለራሱ ከመኖር ይልቅ ለሰው የኖረ ሰው ነው ያለውን ያካፍላል። በዛ የተነሳ አንዳንዴ ራሱ ይቸግረዋል። ቢራ እንኳን የሚጠጥ ቢራ ይወዳል። ቢራ የሚጠጣበት እስከሚያስታወሰ ይመስላል። የቢራ ሰአታችሁን በጣም እና አሁን መጨረሻ ላይ እንደዚህ መሆኑ ዳሪዎስ ጥሩ ጓደኞችም አልነበሩትም። ከሁላችን ጋር ሰላም ነው፣ ጥሩ ነው፣ ግን የልብ ወዳጅ የምትለው ሰው መኖሩን እጠራጠራለሁ። የጠበቀ ግን ጓደኝነት የለውም። ከማን ጋር ነው ያለው ብትለኝ፣ አሁን ማንም ልነግርህ አልችልም። ዳሪዎስ ግን ሁሉም ያደንቀዋል፣ ይወደዋል። በቢራ ሰአትም ያው ጨዋታው ያጫውትሃል አለቀ። ቶሎ ይሸነፋል ፉት ላይ። አይጨነቅም። ይሄን እንዲህ አርጌ ይሄን ያህል ገንዘብ አጠራቅሜ ለኑሮ እንደዚህ ብዬ የሚል ሰው አይደለም። ብዙ እንደ ስላላጫወተ በህመም ላይ እያለ አድማጮችን እንደው ማንነቱንም በጨረፍታ እናካፍል ብለን ነው። እንደ እግዜር ፈቃድ ተሽሎት ሲመጣ ደግሞ ሰፋ ያለ ውይይት እንደምናደረግ ተስፋ እናደርጋለን። ይሻለዋል ብለን ለሚያስፈልገውም ሕክምና እንግዲህ የሚያውቁት ሰዎች የሚያደንቁት ሰዎች እንደሚረዱት ተስፋ እናደረጋለን። አላውቅ ምን አይነት ሕክምና እንደሚያስፈልገው እሱ እንዳለው በዛ ያለ ሕክምና የሚያስፈልገው ከሆነ እንዴት እንደሚችል አላውቅም። ሰአት ምንም ነገር እንደሌለው ነግሮኛል። ችግር ቤት ውስጥ እንዳለ እና በእርግጥ የብዙዎችን ድጋፍ የሚጠይቅበት ቦታ ነው ያለው። በጣም እንግዲህ ተስፋ እናደርጋለን። አድናቂዎች በዚህ ሰአት እርዳታ በሚፈልግ ጊዜ ነው ሰው የሚደረስለት እና እንደሚረዱት ተስፋ እናደርጋለን። በተሻለ ሁኔታም እንደምናገኘው ምኞታችን ነው። አለም እንዴት አደርሽ እንደምንከር ምሻ

ጋዜጠኛው ጉረም ዜማ ነው ነካው። መቼም ጊዜ ተገኝቶ ብቻ የሚጫወቱት ነው። እንዲህ ሁኔታ አጋጣሚን ይፈልጋል። ለሁሉም ቴድሮስን ዛሬም እናመሰግናለን፣ እናመሰግናለን። በመጨረሻው ግን አንድ የአድማጭ አስተያየት እናሰማችሁ። በአጫጭን ድርሰቶቹ ስለሚታወቀው ስለሟቹ መስፍን ሀብተማርያም ሲሆን የአድማጫችን ምንሻ ደግሞ በቀደመው የራዲዮ መጽሔት ፕሮግራማችን ታሪኩን ጠቅሰን ያቀረብነውን ዝግጅት ነው። የትምህርት ጓደኛዬና ወዳጄ መስፍን ሀብተ ማርያም በቀዳማዊ ኃይለ ስላሴ ዩኒቨርሲቲ በቋንቋ መምህርነት ያገለገለ የሥነ ጽሁፍ ምሁር ነበር። በሥነ ጽሁፍ ጥበብ ከፍተኛውን ትምህርት ባህር ማዶ ተሻግሮ ጭምር የቀሰመና ለጠቅላላዊ የሥነ ጽሁፍ ቤተሰብ በተለይም ለሥነ ግጥም ከፍተኛ የሆነ ዝንባሌና ተሰጦ እንደነበረው አውቃለ። ለሁለት ጊዜም ያህል በዩኒቨርስቲው የግጥም ውድድር ላይ ተሳትፎ ማሸነፉና መሸለሙም አባባሌን ያጸድቅልኛል። መምህር መስፍን የሚጠራው ወላጆቹ በሰጡት ስም ሳይሆን ተጓዡ በረከተ መርግም በመባል ነበር። ይህን የሚለው ሌላው የሥነ ጽሁፍ አድባር ኃይሉ ገብረ ዮሐንስ ወይም ገሞራው በ1966 ባሳተመው በረከተ መርገም ስለ መጽሐፉ መግለጫ የሰጠውን መምህር መስፍን ለሀብተ ማርያምን ባስተዋወቅበት አንቀጽ ነው። ጊዜውን ከወዲያኛው ዘመን ወደዚህ የገፈተርኩት እኔ ነኝ። መምህር መስፍን ለምን ተጓዥ በረከተ መርግም ተባለ? ለነዚህ ምላሽ መስፍን በጽሑፉ አንድ ጊዜ በሙሉ በቃል ያጥንቸው የነበረውና እስከ መጨረሻው ልረሳው ያልቻልኩት ሥራ ነው ብሏል። እንግዲህ እናንተም ከቻላችሁ ወደ አገረ ስዊድን ገሞራውን ሄሎ በሉ፣ እኔም መስፍኔን ነፍሲ ማር ብዬ ልሰናበት ያሉን የካልጋሪ ካናዳ አድማጫችን በየነ ናቸው። እናመሰግናለን። የጀመርነው የተሾመ ምትኩ ሙዚቃ እስከ ማጠቃለያ ዜና ያዳርሳችኋል። የዛሬውን ግን እያገባደድን ስለሆነ አብረን ስለቆየ እንደስ ብሎናል። እናመሰግናለንም ወደ ሙዚቃው እንመለስ። ውብነሽ መሐልዬ ውብነ He was the I'm just የማጠቃለያ ዜና አላሰማችሁ። ላይቤሪያ ዋና ከተማ ሞንሮቪያ ውስጥ ለተቃውሞ ሰልፍ አደባባይ የወጡ ሰዎች የኢቦላ ሕሙማን ተነጥለው በሚታከሙበት አንድ ተቋም ላይ ጥቃት አድርሰው ዛሬ ዘረፋ መፈጽማቸው ተዘግቧል። በሕክምና ላይ የነበሩ ሀያ ሰዎች ጠፍተዋል። ኬንያ ድንበሮቿን ከምዕራብ አፍሪካ ለሚገቡ መንገደኞችና ወደዚያም ለሚደረጉ በረራዎች መዝጋቷን አስታወቀች። በቅርቡ ናይጄሪያ ውስጥ እየተንቀሳቀሰ ባለ ሽብር ቡድን ቦኮ ሀራም የተጠለፉትን ናይጄሪያውያን የቻድ የጸጥታ ኃይሎች ማስለቀቃቸውን ባለስልጣናቱ አስታወቁ። የኩርድ ተዋጊዎች ራሱን እስላማዊ መንግስት እያለ የሚጠራው አክራሪ ቡድን ታጣቂዎች ባለፈው ወር የተቆጣጠረውን ግዙፉን የሞሱል ግድብ ለማስለቀቅ እያካሄዱ ያሉትን ፍልሚያ ለማገዝ የዩናይትድ ስቴትስ ጦር ዛሬ ለሁለት ተኛ ተከታታይ ቀን ከባድ የአየር ድብደባዎችን ሲያደርስ ውሏል። ማጠቃለያው ይሄው ነበር። ጤና ይስጥልኝ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 እና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በልዩ ፕሮግራማችን፣ ከምሽቱ ሶስት ሰዓት ላይ ደግሞ በመደበኛው ፕሮግራማችን መልሰን እስከምንገናኝ ያስተናገድናችሁ አሉላ አከበድና አዲሱ አበበ፣ ፕሮዲሰራችን ቴሊ ላይንባክ። ሰላም ደህና ደሩ። This program has come to you from the Voice of America, Washington.